ዋሳ ከተማ አሳቻ ሰዓትና ቦታ በመጠበቅ የሚፈጸሙ የወንጀል ድርጊቶችና የሰዎች ማንነት ላይ ያተኮሩ ትንኮሳዎች ነዋሪው ተረጋግቶ እንዳይኖርና ስጋት ውስጥ እንዲገባ አድርጓል ሲሉ የከተማይቱ ነዋሪዎች ተናግረዋል። ክልሉን እያስተዳደረ ካለው የአስቸኳይ ጊዜ ሁኔታ አስፈጻሚ እዝ ጋር የከተማይቱ ነዋሪዎች ተወካዮች ትናንት በተወያዩበት ወቅት ወታደራዊው እዝ እንዲያበቃና የመከላከያ ሰራዊትም ከከተማይቱ እንዲወጣ እየጠየቁ ነበሩ። በሌላ በኩል ደግሞ የለም፣ ሰራዊቱ መቆየት አለበት፣ ሰላም ያገኘ ነው ወታደራዊ እዙ፣ የመከላከያ ሰራዊትና ፌዴራል ፖሊስ ከተማይቱን ከተቆጣጠሩ ወዲህ እኮ ነው ያሉም ነበሩ። ሰላምን ማረጋገጥ ከተቻለ ወታደራዊ እዙ ግዳጁን በሁለት ወር ውስጥ አጠናቆ እንደሚወጣ፣ የማይረጋጋ ከሆነ ግን የአስቸኳይ ጊዜ አዋጅ ጭምር ሊታወጅ እንደሚችል እዙ አስታውቋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል። ባለፉት ሁለት ዓመታት ውስጥ በሐዋሳ ከተማ አሳቻ ሰዓት እና ቦታ በመጠበቅ የሚፈጸሙ የወንጀል ድርጊቶችና ማንነትን ያተኮሩት ትንኮሳዎችና የሰላም እጦት የፍቅር ከተማ በመባል የሚታወቀውን የሐዋሳን ከተማ ሌላ መልክና ስያሜ እያሰጣት መሆኑን ነው የከተማው ነዋሪዎች የሚናገሩት። በከተማው ስርክ እየተስተዋለ ያለው የጸጥታ ችግር ነዋሪዎች ተረጋግተው እንዲያኖሩና በስጋት ውስጥ እንዲወርቁ ማድረጉን ነው ከወታደራዊ እዝ ጋር ትላንት በሐዋሳ ከተማ አስተዳደር ውይይት ያደረጉ የከተማው ነዋሪዎች የገለጹት። የውይይቱ ተሳታፊ የሆኑት አቶ ሳሙ ሀሚሶ የዝርፊያ ወንጀል በሐዋሳ ከተማ በአያሌው መኖሩን ተናግሯል። ህብረተሰቡ ይናውቁ ልጁን ከወንጀል ድርጊት መመለስ አለበትም ሲሉ መክረዋል። ዘራፋ ተጀምረዋል። ሰውነት እየጠፋበት ያለበት ሁኔታዎች አለ። ዞሮ ዞሮ የእኛ ጥያቄያችን ይከበር የሚል ብቻ ነው። ሰው ንብረት ለማጥፋት ቤቱን ለማቃጠል መንገዱ ለመዝጋት ድንጋው ለመትከል የሚወጣ ልጅ የሲዳማ ልጅ ከሆነ እናንተ ብቻ አይደለም እኮ የምንታገለው እንታገላለን። ዓላማችን ይሄ ነው። ሌላ ጥያቄ ሌላ አጀንዳ ያለ ሰው ካለ ታችን የወጣ ልጅ ነው። እውነት ያለበት እውነቱ መሰጠት አለበት። እኔ በራሴ በአኔ ያየሁት ልጅ አለ ጓደኛዬ። በውይይቱ ወቅት ወታደራዊ እዝና መከላከያ ሰራዊት ከከተማው እንዲወጣ አስተያየት የተሰጠ ሲሆን ከተሳታፊዎቹ ውስጥ ይህንን ሀሳብ ያንጸባረቁት አቶ ለማ ክፍሌ አንዱ ናቸው። ሕዝቡ የራሱን ሰላም ካልጠበቀ ወታደር ሁሉም ወታደር ቢደረደርም ሰላም ሊመለስ አይቻልም። አቶ ለማ ታፍሰው ታስሯል ያሏቸው ግለሰቦች እንዲፈቱ የጠየቁ ሲሆን ወይዘሮ ገነት ጋቢሳም በሳቸው ሀሳብ ይስማማሉ። ሌሎቹ ደግሞ የለም መቆየት አለባቸው፣ ሰላም ያገኘነውም ወታደራዊ እዝ ከታወጅና የመከላከያና የፌዴራል ፖሊስ ከተማውን ከተቆጣጠረ ወዲህ ነው ብሏል። ከነዚህም ውስጥ መጋቢ ምህረት ኃይሌ አንዱ ናቸው። አቶ ምስራ አብደላህም ሰራዊቱ በፍጹም መውጣት የለበትም በማለት ይከራከራሉ። በሰላም ወተን በሰላም መግባት የጀመረ ነው እነሱ ከመጡ በኋላ ነው። ስለዚህ ቅድም አንዳንድ አስተያየት የሚሰጡ ኮማንድ ፖስት ቢሄዱም ችግር የለም የሚለው እኔ አልደግፍም። ገና ስራ ሊጀምሩ ሊገቡ ለማጣራት ለመደራጀት ልገቡ እያለ ብሄዱ ምንም አይደለም የሚለው የሚደገፍ አይደለምና ኮማንድ ፖስቱ መስራት ስራቸው መስራት አለባቸው። የመከላከያ ስራዎችና ፌዴራል ፖሊስ ሊመሰገን እንደሚገባ ተናግረው በቀጣይነትም ለዘላቂ ሰላም መረጋገጥ በከተማው መቆየታቸው እጅግ አስፈላጊ መሆኑን ተናግሯል። በውይይቱ ወቅት ድርጊቱ የሲዳማን ብሔር አይወክልም የተባለ ሲሆን አስቻለ ይሸ ግን በዚህ ጥፋት ውስጥ የተሳተፉ ልጆቻችንም ቢሆኑ አውጥተን ለህግ አካላት መስጠት አለብን። በአካባቢው እንደገና ተመሳሳይ ችግር እንዳይፈጠር በግልጽ ተናግረን ካለፈው ጥፋት ትምህርት መውሰድ አለብንም ሲሉ ተናግሯል። የሐዋሳ ከተማ ወታደራዊ ዚህ ሰብሳቢ ኮሎኔል ተክለ ብርሃን ገብረ ምድን በሐዋሳ ከተማ ከፍተኛ የሆነ ስርዓት አልበኝነትና የተለያዩ ወንጀሎች የተፈጸመ መሆናቸውን እዙ እንደደረሰበት ተናግረው ወታደራዊ እዙ የህገ በላይነትን የማስከበር ስራ እየሰራ መሆን አስታውቋል። ከብረተሰቡ መሃል በወንጀሉ በተግባር የተሳተፉ መኖራቸውን ጠቅሰው በቁጥጥር ስር ያልዋሉ ተጠርጣሪ ወንጀለኞች መኖራቸውን ተናግረው ከተማው ለሁለት እስክከፈል ድረስ ህገ ወጥነትና ህጋዊ ያልሆኑ የወጣቶች አደረጃጀት መኖሩንም ገልጸዋል። እኛ ሰላም ፈላጊነን። አሁንም ሰላም እንፈልጋለን። አዋሳ ሰላም በራሳችን ና እናዘክራለን ካለ ህዝቡ እኛ ማስራለን ጥለነው እዚህ ቁጭ ብለን እንወጣለን እዚህ ያለው ህዝብ ፖሊስም የራሱ ስራ ቢሰራ መሪም የራሱ ስራ ቢሰራ ህዝቡም የራሱ ቢሰራ እዚህ አስፋልት ይቃጠል ነበር አስፋልት ለማን ነው ነገ ክልል ቢመለስም ባይመለስም ለማን ነው ማንም ይሄድበት ማንም ይንቀሳቀስበት እዚህ ወደ ኬንያ የሚሄድ አስፋልት አለ ተቆርጧል፣ ተቃጥሏል። ማን ነው የሚጎዳ? ማህበረሰብ ነው የሚጎዳ። ሆ ይሄ ማየት አለብን። ራሳችን አይተን ይሄ ችግር ነበረን ብለን ቆጥረን ማስያዝ የእኛ ኃላፊነት ነው የሚሆነው የሚል ስላለኝ ነው። ሌላ ከቱላ ክፍለ ከተማ የምልሻ ዘርፍ ወይም የገጠር ምልሻዎችም አሉ። ምን ሚና ነበራቸው ምልሻዎች? ጥሩ ሰራዊት ሰርተናል። ለእኛ ከሌላ ድኖናን ሲባል እኛ የምንፈልገው መሞጎስ እቺ ከተማ ወደ ነበረችበት ተመልሶ የፍቅር ከተማ እንድትሆን ከማድረግ አንጻር ምንድን ነው የምትሰሩ? እናንተ ተራርቆች አባቶቻችን ነው የምንፈልገው እኛ። ምንድን ነው ሚናችን መሆን የሚገባው የሚለውን እያነሳን ማየት ያስፈልጋል። ዋናው ግን ለማን ነው የምንሰጠው? እስቲ እዚህ የተፈጠረ ችግር ለማን ነው የምንሰጥ? ያለ ነው የስራ ማይወክልም፣ ስራ ማይወክልም ካል ምክንያቱም ውስጣችን እኛ ስለምናውቅ ውስጣችን ሁላችን እንታወቃለን እኛ ንዘረግበዋለን ከየት ወዴት ሄደ የሚለው ጭምር ማለት ማን ፖለቲከኛ ማን ሽማግሌ እዛ ነበር የሚለውን እኛ ማጋለጥ እንችላለን እኛ። የሐዋሳ ከተማ የሰላምና ጸጥታ መምሪያ ኃላፊ አቶ ኃይለ ነገሶ በከተማው ካለፈው ዓመት ጀምሮ የጸጥታ ችግር መኖሩና እንደተባለውም የከተማው ሕዝብ በስጋት ውስጥ መሆኑን ገልጸዋል። አሁንም ቢሆን በከተማ ውስጥ ዝርፊያ፣ ሰዎችን በስለት መውጋት፣ የማስፈራራትና የብሔር ተኮር ቲንኮሳዎች የማካሄድ ወንጀል እየተፈጸሙ መሆናቸውን ተናግሯል። የወታደራዊ እዙ አብይ ዓላማ በሐዋሳ ከተማም ሆነ በሌሎችም አካባቢዎች ሚኒስትሮች የህግ በላይነት ተረጋግጦ ዜጎች በሰላምና በነፃነት እንዲንቀሳቀሱ ማድረግ ነውም ብሏል። ከዚሁም በተጨማሪ ማንኛውም አይነት ጥያቄ ያላቸው ጥያቄያቸውን በህግ አግባብ የሚጠይቁበት አስተማማኝ ሁኔታ መፍጠር ነው ያሉት አቶ ኃይሌ ሁሉም የህብረተሰቡ ክፍል ከወታደራዊ እዙ ጋር በመተባበር ድርሻውን ሊወጣ ይገባልም ብሏል። የወታደራዊ እዝ ንዑስ ኮሚቴ ሰብሳቢ ብርጋዴር ጀኔራል ኮሜራ ኔገሪ እዙ እቅድ አውጥቶ ስኬታማ ስራ የሰራ መሆኑን ተናግሯል። ህዝቡ ሰላሙን ተቀናጅቶ ያረጋግጣል። እዙ በከተማው ባይቆይስ ለሚለው ሀሳብ ሰላም ማረጋገጥ ከተቻለም ወታደራዊ እዙ ግዳጁን በሁለት ወር ውስጥ አጠናቅቆ እንደሚወጣና የማይረጋጋ ከሆነ ግን የአስቸኳይ ጊዜ አዋጅ ጭምር ልታወጅ እንደሚችል አስታውቀዋል። ያሉትን ችግሮች ከክልል መደራጀት ጋር ተያይዞ የተነሱትን ጥያቄዎችም የአፈጻጸም መመሪያ በሚፈቅደው መንገድ ከህዝቡ ጋር በሰላማዊ መንገድ እየተወያየ መቋጫ እስከሚያገኘው ድረስ የማመቻቸት ስራ ነው። የዚህ ኮማንድ ፖስት ዋና አላማ ሰላም እንዳይደፈርስ፣ ሰላማዊ መድረክ እንዳይደናቀፍ። ከዚህ ውጭ አሁንም እንሄዳለን። ከአሁን በፊትም የፈጸሙ የሚያቆሙት ካሉ በህግ እስከሚያዙ ድረስ በአጭር ጊዜ ውስጥ እነዚህ ተቀናይቶ ከተሰሩ ውጤታማ አይሆናል። እነዚህ ተቀናይቶ በተፈለገው መንገድ ካልተሰሩ ከዚህ በባሰ የአስቸኳይ ጊዜ አዋጅም ሊያስከትል ይችላል። ለአሜሪካን ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም